በኤኳዶር ኤምባሲ ውስጥ ከሰባት ዓመታት በላይ ለሆነ ጊዜ በጥገኝነት ተሸሽጎ የቆየው የዊኪሊክሱ መስራች ጁሊያን አሳንጅ ዛሬ በብሪታንያ ፖሊሶች በቁጥጥር ስር ውሏል። የአሳንጅ መታሰር በተመለከተ ባልደረባችን ጀፍ ክላስተር የዘገበው አለ። አዳነች ፍሳዬ ታቀርባለች። የብሪታንያ ፖሊሶች ዛሬ ጁሊያን አሳንጅን ያሰሩት እንደ አውሮፓ አቆጣጠር ከ2012 ዓ ም አንስቶ በጥገኝነት በቆየበት ለንደን በሚገኘው የኤኳዶር ኤምባሲ ነው። አሳንጅ በኤኳዶር ኤምባሲ ጥገኝነት ጠይቆ የተደበቀው በወሲብ ጥቃት ወደ ተከሰሰበት ስዊድን እንዳይላክ በመስጋት ነበር። ስዊድን ወደኋላ በክሱ ላይ የተመሰረተውን ምርመራ አቁማለች። ይሁንና ብሪታንያ ለዩናይትድ ስቴትስ እንዳታስረክበው ሲል እስከ ዛሬ ባለው ጊዜ በኤምባሲ ቆይቶ ነበር። የዩናይትድ ስቴትስ የፍርድ ሚኒስቴር አሳንጅን በኮምፒውተር ስር ሰራ ሴራ ከሶታል። ክሱን የመሰረተው ዊኪሊክስ አሸልኮ ካወጣቸው የዩናይትድ ስቴትስ መንግስት ምስጢራዊ ሰነዶች ጋር በተያያዘ ነው። የኢኳዶር ፕሬዚደንት ሌኒን ሞሪኖ ሀገራቸው ስለ ደረሰችበት ውሳኔ ዛሬ በቪዲዮ መግለጫ ሰጥቷል። የአሳኝ ተግባር መረን ለቋል ብለዋል። ዛሬ የማስታውቀው የሚስተር አሳኝ ብልግናና የጠበኛነት ባህሪ ተባባሪው ድርጅት በኤኳዶር ላይ በሚሰነዝረው ዛቻና የጠበኝነት ተግባር ምክንያት በተለይም ዓለም አቀፍ ውሎችን የመጣሱ ጉዳይ የሚስተር አሳኝ ጥገኝነት ሁኔታ የማይዘልቅበትና ተገቢ የማይሆንበት ደረጃ ላይ እንዲደርስ ምክንያት መሆናቸውን ነው። ስለሆነም ሆነም ኢኳዶር እንደ አውሮፓን አቆጣጠር ከ2012 ዓ ም አንስቶ ለሚስተር አሳኝ ሰጥታው የነበረውን የጥገኝነት ፍቃድ ማቋረጧን አስታውቃለሁ። የኢኳዶር ፕሬዝደንት አሳንጅ በኤምባሲ ቆይታው ወቅት ፈጸማቸው ስላሏቸው ጥሰቶች ዘርዝረዋል። በኤምባሲው የተከለከለ የኤሌክትሮኒክስ መሳሪያ ተክሏል፣ የጸጥታ ጥበቃ ካሜራዎችን ዘግቷል፣ ዘበኞችን አጎሳቅሏል፣ ካለፈቃድ የኤምባሲው የደህንነት ፋይሎችን ተመልክቷል የሚሉት ይገኙባቸዋል። የኢኳዶሩ መሪ አያይዘውም በቅርቡ ዊክሊክስ የቫቲካን ሰነዶችን ይፋ አውጥቷል። ይህ ሰነድ ከመውጣቱ በፊትና በኋላ ታዲያ ዋና ዋና ዊክሊክስ አባላት አሳንጅን ጎብኝተዋል። ይህም በሌሎች ሀገሮች ውስጥ ጉዳይ ከሚገባው ድርጅት ጋር ያለውን ግንኙነት መቀጠሉን ያሳያል ብለዋል ፕሬዚደንት ሞሪኖ። ሚስጥራዊ መረጃዎችንና በድብቅ የሾለኩ ዜናዎችን ይፋ የሚያደርገው መረብ ዊኪሊክስ መስራቹን አሳንጅ ተደብቆ ከኖረበት ለንደን ከሚገኘው የኢኳዶር ኤምባሲ በተያያዘ በሰዓታት ውስጥ ዩናይትድ ስቴትስ ብዙ መቶ ሺህ ሚስጥራዊ ሰነዶቿ ከመጋለጣቸው ጋር በተያያዘ የኮምፒውተር ሰርስሮ ብርበራ ወንጀል ክስ መስርታበታለች። ይህ ብሪታንያ የዊኪሊክስ መስራቹን በማሰሯ ደስታቸውን የገለጹት የዩናይት ስቴትስ ኮንግሬስ አባላት በአስቸኳይ ላይ ዩናይት ስቴትስ አሳልፋ እንድትሰጠውም ጠይቀዋል። ሪፐብሊካን ሴናተር ጃን ክሮነን ፍርዱን የሚያገኝበት ጊዜው ደረሰ ነው ያሉት የዌስት ቨርጂኒያ ዲሞክራት ሴናተር ጆ ማንቺንም መታሰሩ፣ እግዚአብሔር ይመስገን እጅግ በጣም አስፈላጊ ነበር፣ በዩናይትድ ኪንግደም ይህን ያደረገው አጋሮቻችንንም እናመሰግናለን ብለዋል።